ወደ መጨረሻው ርዕስ እንሻገራለን። አድማጮች ትንታኔ ነው። ጥቂት ቀናት ከቀሩት ከ2007 የኢትዮጵያ ብሔራዊ ምርጫ ጉዳዮች ጋር ነው የምንቆየው። ለኢትዮጵያ የዘንድሮ ምርጫና ሂደት ለኢትዮጵያ ዲሞክራሲያዊ ስርዓት ግንባታ ምን አይነት አስተዋጽኦ ያበረክት ይሆን? የመንደርደሪያው ጥያቄ ነው። በኬንታኪ ዩኒቨርሲቲ የማህበረሰብ ትምህርት ረዳት ፕሮፌሰር ዶክተር ደረሰ ጌታቸው፣ በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና የመገናኛ ብዙኃን ትምህርት ክፍል ረዳት ፕሮፌሰር ዶክተር ነገሪ ሌንጮና እንዲሁም የቀድሞ የአዲስ ነገር ጋዜጣ ማኔጂንግ ኤዲተር ዛሬ በዓለም አቀፍ የሰብአዊ መብት ተሟጋጅ ድርጅት ውስጥ የሚሰራው መስፍን ነጋሽ ናቸው የተወያዩት። ሶስቱን እንግዶች ያነጋገረችው ጽዮን ግርማ ናት። እንሆው አምስተኛው አገር አቀፍ ምርጫ በኢትዮጵያ ሊካሄድ በጣት የሚቆጠሩ ቀናት እንደቀሩት ይታወቃል። ምርጫው ነጻና ፍትሃዊ እንደሆነ ውጤቱን በኢትዮጵያ ዲሞክራሲያዊ ስርዓት ግንባታን እንደሚያረጋግጥ ገዢ ፓርቲ ኢህአዴግና ደጋፊዎቹ እየገለጹ ይገኛሉ። በሌላ በኩል ተፎካካሪ ፓርቲዎችና ደጋፊዎቻቸው እንዲሁም አስተያየት ሰጪዎች ምርጫው በገዢ ፓርቲ የበላይነት የሚመራ አስቀድሞ ውጤቱ የታወቀ በመሆኑ ስለ ምርጫውና ሂደቱ ማውራትና መነጋገር ገዢው ፓርቲ የበላይነቱን አረጋግጦ ለሚመራው ምርጫ እውቅና መስጠት ነው ይላሉ። በእንዲህ ያሉ የተቃርኖ ሀሳቦች ታጅቦ የሚካሄደው ምርጫና ውጤቱ ለኢትዮጵያ ዲሞክራሲያዊ ስርዓት ግንባታ ምን አስተዋጽኦ እንደሚኖረው ሀሳባቸውን እንዲያካፍሉን ሶስት ምሁራን እናነጋገርን። በኬንታኪ ስቴት ዩኒቨርሲቲ ረዳት ፕሮፌሰር የሆኑት በኢትዮጵያ ፖለቲካዊ ጉዳዮች ላይ አለፍ አለፍ እያሉ በሚያወጧቸው ጽሁፎችና በሚሰጧቸው አስተያየቶች የሚታወቁት ዶክተር ደረሰ ጌታቸው ኢትዮጵያ ውስጥ የሚደረጉት ምርጫዎች ገዢው ፓርቲ ቀድሞ ዕጣ ፈንታቸውን የሚወስንባቸው እንደሆኑ በመግለጽ አስተያየታቸውን ይጀምራሉ። ኢትዮጵያ ውስጥ የሚደረጉት ምርጫዎች የገዢው ፓርቲ ቀድሞ እጣፈንታቸውን የሚወሰንባቸው ምርጫዎች እንደሆኑ ማንም ሰው የሚያውቀው ነው። ኢትዮጵያ ውስጥ የሚኖር ሰው በሙሉ የሚያውቀው እውነት ነው እና ምርጫው ነጻና ፍትሃዊ ይሆናል የሚለው እሳቤ መቼስ ትክክለኛ ሕሊና ላለው ሰው የማይሆን ነገር ነው። ነገር ግን ይሄንን ምርጫ የሚባል ድግስ በየአምስት ዓመቱ ማዘጋጀቱ ይሄ ገዢ ፓርቲ ለተቃዋሚዎች የሰጣቸው እድሎች አሉ። ለምሳሌ ተቃዋሚዎች ከፓርቲው ከኢህአዴግ ካድሬዎች ጋር የሚወያዩባቸው መድረኮች ላይ ዴሞክራሲ ቢኖር ማውራት የሚገባቸው ስለ ጤና፣ ስለ ትምህርት፣ ስለ መንገድ፣ ስለ ስልክ ፖሊሲ ነበር። አሁን ግን ገዢው ፓርቲ እንዴት አድርጎ አባላቶቻቸው እንደሚያስር ያለ ፍርድ ቤት ፈቃድ እንዴት ሰዎች እስር ቤት ገብተው ታጉረው የአካልና የሰውነት ስቃይ እንደሚደርስባቸው መንግስት እንዴት የንግድ ተቋሞችን አውታሮችን እንደሚቆጣጠር እንዴት አድርጎ የኢትዮጵያ ውስጥ ያለው የፖለቲካ ምህዳር እየጠበበ እንደመጣ እና የሰብአዊ መብት ጥቃቱ እንዴት ከፍተኛ እንደሆነ በራሱ በመንግስት መገናኛ ብዙኃን ለአምስት ደቂቃ የሚሆን ለአስር ደቂቃ የሚሆን ይጮሃሉ። እኔ እነዚህን ውይይቶች የማያቸው እንደ ምርጫ ውይይቶች ሳይሆን እንደ አቤቱታዎች ናቸው። ኢህአዴግ በጥቂት ሰዎች እንኳን ለአምስት ለአስር ደቂቃ ህሊናው የሚሞገትበት እውነተኛ አይደለም፣ ፍትሐዊ አይደለም፣ ዴሞክራሲያዊ አይደለም ተብሎ የሚጠየቅባት ጥቂት ደቂቃ ናት። እኔ ከዛ አኳያ ነው የማየው። አሁን እነዚህ ወንድሞቻችን ተወዳድረው የኢህአዴግን አንድ በአምስት የተደራጁ ካድሬዎች አሸንፈው ብዙ የምርጫ ወንበር ይወስዳሉ በሚል ሳይሆን በሀገራቸው ለጥቂት ሰኮንዶች እንኳን እውነታውን ይናገራሉ። እውነታውን ሲናገሩ የኢትዮጵያ ሕዝብ ደግሞ ያያቸዋል። ስለዚህ እኛ ይሄ ነገር መኖሩን ማየት ያለብን ፍትህና ዲሞክራሲ ኢትዮጵያ ውስጥ እስካሁን እንዳልመጣ አቤት የምንልበት ጩኸት አደባባይ አድርገን ነው ማየት ያለብን። ከዛ ኳያት ምርጫ መኖሩ ጥሩ ነው። ኢትዮጵያ ውስጥ በነበረበት ወቅት በጋዜጠኝነት ሙያ አገልግሏል። የአዲስ ነገር ጋዜጣ ማኔጂንግ ኤዲተርም ነበር። በኢትዮጵያ ወቅታዊና ፖለቲካዊ ጉዳዮች ላይ በሚሰጠው አስተያየት ይታወቃል። በአሁኑ ወቅት ስዊድን ሀገር በሚገኝ በዓለም አቀፍ የሰብአዊ መብት ተሟጋች ድርጅት ውስጥ የሰብአዊ መብት ተሟጋች በመሆን ያገለግላል። መስፍን ነጋሽ ኢትዮጵያ ውስጥ የሚደረገው ምርጫ ካለመኖሩ መኖሩ ይሻላል በማለት አስተያየቱን ይጀምራል። በቅርብ ኢትዮጵያ ውስጥ የሚካሄደው ምርጫን በተመለከተ መነጋገራችን ተገቢ ነው። ምን አይነት ምርጫ ነው መሆን የሚገባው? እኛ የሚያስፈልገን ምን አይነት ምርጫ ነው? ምን አይነት ሂደት ነው? በምርጫ ውስጥ የሚሳተፉ ተወዳዳሪዎችም፣ ድምፅ ሰጪዎችም፣ ምርጫ አስፈጻሚዎችም እንዴት ነው መሆን ያለባቸው የሚለውን ነገር ሁሉ ለማንሳትና ለመነጋገር እድል ስለሚሰጠን ካለመኖሩ መኖሩ ይሻላል። በአዲስ አበባ ዩኒቨርሲቲ በጋዜጠኝነትና ኮሚኒኬሽን ትምህርት ክፍል ረዳት ፕሮፌሰርና በብዙሀን መገናኛና ምርጫ ዙሪያ በሙያቸው ተሳትፎ እያደረጉ የሚገኙት ዶክተር ነገሪ ሌንጮ በበኩላቸው ምርጫው በትክክለኛ ሂደት ላይ እንደሆነ ይናገራሉ። እንግዲህ ዲሞክራሲ በሰላም በመቻቻልና የህግ የበላይነት ባለበት በእውቀት ላይ የተመሰረተ ውሳኔ የሚሰጥበት ስለሆነ በዚህ ፕሮሴስ ውስጥ ኢትዮጵያ ውስጥ አስፈላጊው እውቀት ህዝባችን እንዲኖር ተደርጎ ወደ ምርጫ ተኪዶ በፍላጎታቸው ውሳኔው የሚወስኑ ከሆነ በትክክል በሂደት ስልጣን ከህዝብ የሚወጣበት እና ህዝቡ ደግሞ ሲፈልግ ደግሞ ያንን ስልጣን የህዝቡን ፍላጎት፣ የህዝቡን ጥያቄ የማይመልሰውን የሚቀጡበት ስርዓት ይሆናል ብዬ ነው የማስበው። ሶስቱን ምሁራን ምክንያታቸው ይለያይ እንጂ ምርጫው በመካሄዱና ምርጫውን ተከትሎ የሚደረጉ ውይይቶችና አስተያየቶች መኖራቸው ላይ ይስማማሉ። ልዩነቶቻቸው የሚጀምረው ሂደቱና ውጤቱ የሚያመጣው ለውጥ ላይ ነው። መስፍነጋሽ ምርጫው መካሄዱ ስለ ዲሞክራሲ የመነጋገር እድል ይሰጣል ከሚል እንጂ ነጻነትና ዲሞክራሲን ከማምጣት አኳያ ምንም አስተዋጽኦ የለውም ይላል። ምርጫው አንድ ጥሩ ነገር አለው ካልኩኝ ቢያንስ ቢያንስ ስለ ምርጫ ስለ ዲሞክራሲ የመነጋገሪያ እድል ይሰጠናል በሚል ነው እንጂ ጋዜጠኞች በሚታሰሩበት የፖለቲካ መሪዎች እየተሳደዱ በሚታሰሩበት በሚሰቃዩበት ሃሳባቸውን መግለጽ የሚፈልጉ ተራ ዜጎች አስቸጋሪ ሁኔታ ውስጥ በሚያልፉበት በዚህ አይነት ሁኔታ ውስጥ የሚደረግ ምርጫ ነጻና ፍትሐዊ ይሆናል ብሎ መጠበቅ ፈጽሞ አይቻልም። ምርጫው ለኢትዮጵያ ምን የሚያበረክተው አስተዋጽኦ አለ በሚል የጠየቅናቸው ዶክተር ነገሪ ምርጫው መልካም ነገሮችን ይዞ የሚመጣ የህዝብን ማህበራዊና ኢኮኖሚያዊ እንዲሁም የመልካም አስተዳደር ጥያቄዎችን የሚመልስ ይሆናል የሚል እምነት እንዳላቸው በመግለጽ ሲመልሱ፣ ህዝብ የኢኮኖሚ ጥያቄ አለ፣ የማህበራዊ ጉዳዮች የሚመለከት ጥያቄዎች አሉ፣ የአስተዳደር መልካም አስተዳደር ጥያቄዎች አሉ። እነዚህ ጥያቄዎች በሂደት የሚመለሱለት እና ለውጥ የሚመጣበት አገሪቷ ወደ ተሻለ አቅጣጫ የምትሄድበት ውሳኔ የሚወስኑበት ሊሆን ይችላል እና ውጤቱ ከዚህ በፊት ያየናቸው መልካም ነገሮች ወደ ተሻሉ፣ ያላየናቸው መልካም ነገሮች ወይ ደግሞ ጥሩ ያልሆኑ አሰራሮችም ደግሞ በተሻሻለ ሁኔታ ለህዝቡ፣ ለሰፊው ህዝብ ጥቅም የሚውልበት ሁኔታን ያመጣል ብዬ ነው ማስበው። በዚህ ምርጫ ምንም የተለየ አዲስ ለውጥ ይመጣል የሚል እምነት እንደሌላቸው በመግለጽ ምክንያታቸውን የሚያብራሩት ዶክተር ደረሰ ከምርጫው ግርግር በኋላ የአመለካከት እና ያካሄድ ለውጥ ይመጣል ብዬ አላምንም በማለት አስተያየታቸውን ይጀምራሉ። ዶክተር ነገሪ በድምዳሜ ላይ ተመስርቶ አስቀድሞ የሚሰጥ አስተያየት ወይም ምላሽ ተገቢ አይደለም በማለት የዶክተር ደረሰን ሀሳብ ይተቻሉ። ይህ ህዝቡ የፈለገውን ስለሚመርጥ እኔ ለውጥ ይመጣል ብዬ ነው የማስበው አንደኛ ወይ ገዢው ፓርቲ የህዝብ አውንታ አግኝቶ አብላጫ ድምፅ አግኝቶ መንግስት ሊመሰርት ይችላል፣ ወይ ደግሞ ከተቃዋሚ ፓርቲዎችም ደግሞ አብላጫ ድምፅ ካገኙ የዲሞክራሲ ሂደት እንደዚህ ስለሆነ መንግስት ሊመሰርቱ ይችላሉ እና ከአሁኑ አልቋል፣ ተጠናቋል የሚባለው በትክክል እኔ አያሳምነኝም። በጣም አስቸጋሪ ይመስለኛል። መስፍን በዶክተር ነገሪ ሀሳብ ከመስማማት ይልቅ የምርጫው ሂደትና ውጤት ትልቅ ሀገራዊ ድራማ ነው ሲል የዶክተር ደረሰን ሀሳብ በማጠናከር አስተያየቱን ይደመድማል። አገሪቱ በምትከተላቸው ፖሊሲዎችም ሆነ በአፈጻጸማቸው ወይም በሌላ በማንኛውም ጉዳይ ይሄ ምርጫ ምንም አይነት ለውጥ ያመጣል ብዬ አላምንም። እንደው እውነቱን ለመነጋገር ትልቅ አገራዊ ድራማ አድርገን ነው ማየት ያለብን፣ ምክንያቱም ሂደቱ፣ ውጤቱ ከሁሉ በፊት የተወሰነ ያለቀለት ነገር ስለሆነ ማለት ነው።